የኢትዮጵያ መንግስት ባለፈው አርብ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ አውጀዋል። አዋጁ የተደነገገው የሀገሪቱን ሰላምና መረጋጋት ወደነበረበት ቦታ ለመመለስ በሚል መሆኑን የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ተናግረዋል። እሳቸው አዋጁን መደንገግ ያስፈለገበትን ዋና ምክንያት እንዲህ አብራርተው ነበር። ይህ የአስቸኳይ ጊዜ አዋጅ የታወጀበት ዋናው ምክንያት በሀገራችን በአንዳንድ ቦታዎች ላይ ህገ መንግስቱና ህገ መንግስታዊ ስርዓቱን ለአደጋ የሚያጋልጡ የህውከትና ብጥብጥ ተግባራት ተከስተዋል። እነኚህ የእውከትና ብጥብጥ ተግባራት የህዝቦችንና ሀገርን የሚያወቁ የህዝቦች አብሮ መኖርን ለዘመናት ያዳበሩትን እሴት ለመናድ የሚደረጉና አንዳንድ ቦታ ላይ የሚጭምር በሀይልና በብጥብጥ የታገዙ ናቸው። መንግስት የተለያዩ ጥረቶችን አድርጓል ለማስተካከል። ነገር ግን በየጊዜው እየጠፉ ያሉ የንጹሀን ዜጎች ህይወት፣ በንጹሀን ዜጎች ላይ ደረሰ ያለው ከፍተኛ የሆነ የአካል ጉዳት፣ ከዚህ በተጨማሪም ደግሞ ከፍተኛ የሆነ የኢኮኖሚ ውድመትም ጭምር እያስከተለና በርካታ ዜጎቹም ከአካባቢያ ሀይላቸው እንዲፈናቀሉ የማድረግ ሂደቱ ከዚህ በተጨማሪም ደግሞ ዜጎች በነጻ ከቦታ ወደ ቦታ ተዘዋውረው የመስራት ህገ መንግስታዊ መብታቸውም ጭምር ሀብት አፍርተው የመኖር ህገ መንግስታዊ መብታቸውም ጭምር አደጋ ላይ የወደቀበት ነው ሆኖ የተገኘው። የአስቸኳይ ጊዜ አዋጁ 18 ንዑሳን አንቀሶች ያሉት ሲሆን በዚህ ውስጥም ብዙ ገደቦችን ማካተቱ ተዘግበዋል። ከእነዚህም ውስጥ ግጭት ሊያስነሱ ይችላል የሚባሉ ጽሁፎችን ማዘጋጀት፣ ማተምና በመገናኛ ብዙሀን ማሰራጨት፣ ምልክቶችን ማሳየት ወይም ማሳወቅ፣ በቡድን ሆኖ መንቀሳቀስ ስ መደራጀት የአደባባይ ሰልፍ ማድረግ የሚሉት ይገኙበታል። በወንጀል የተሳተፈ ወይም የተጠረጠረ ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር እንደሚውልም ይደነግጋል። የህግ ባለሙያውና ጠበቃ አቶ ሽብሩ በለጠ ሚኒስትሩ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማስከበር ታወጀ ሲሉ የሰጡትን ምክንያትና የተጠቀሱትን ገደቦች በተመለከተ እንዲህ ይላሉ። ሰዎች ሀሳባቸውን በነጻ እንዳይገልጹ መታሰናቸው፣ መከልከላቸው ወይም በህገ መንግስት የተጠበቁ መብቶቻቸው አለመከበሩ ነው የህገ መንግስታዊ ስርዓቱን የሚንድ ወይም ደግሞ ጥያቄ ውስጥ የሚያስገባ ነገር የሚያስከትለው አዋጁ ይሄ የተባለውን የህገ መንግስታዊ ስርዓትን ዋስትና የሚያሳጣ ሊሆን ይችላል ካልተባለ በስተቀር ካአሁን ያለው የህዝቡ እንቅስቃሴ በመልካም አስተዳደር እጦትም ሆነ ነጻነቱን በመታፈኑ የመጣው መልካም አስተዳደር በመስጠትና ነጻነቱን መክፈት ድርጊትን በማቆም ነው እንጂ ሊቀው የሚችለው በአስቸኳይ ጊዜ አዋጅ አይሆንም። እናም አስቸኳይ ጊዜ አዋጅ ለማወጅ መስፈርት ከሆኑ ምክንያቶች አንዱ የሆነውን ለማሳየት የሞከሩት ሁኔታው ያ ነው የሚያሰኝ ነገር እኔ በግራም በቀኝም አይታየኝም። በአዋጁ የተጠቀሱት ገደቦች እንደሚያሳስባቸው አስተያየታቸውን ይሰጡናሉ። ስማቸውን ሳይጠቅሱ ስለ አዋጁና አዋጁ አሳድሮብናል ስላሉት ፍራቻ ነግሮናል። አዋጁ ትንሽ ፍራት ሊለቆብናል። አሁን ጠቅላላ ምንም ነገር ለማውራት ራሱ ከጓደኛ ጋር አስፈሪ ነው። ስለዚህ አስተያየትን መስጠት ራሱ በጣም ፍራቻ ላይ ሀገራችን ያለችበት ሁኔታ ይታወቃል። ይሄ አዋጅ ደግሞ መታወጁ ነገሮችን ከማረጋጋት ይልቅ ነገሮች ወዳልሆነ አስፈላጊነት የሚሄዱ ይመስለኛል። ለዚች ሀገር የሚበጃት በአስቸኳይ ጊዜ አዋጅ አይደለም፣ ወይም ደግሞ ፕራይም ሚኒስትር በመቀየር አይደለም። ለዚች ሀገር የሚበጃት በሕዝቡ የተመረጠ ስልጣን ላይ የወጣ አካል ወይም ፓርቲ ብቻ ነው። እኔ አያስፈልግም የምልባቸው ብዙ ምክንያቶች አሉ። ወቅታዊ የሆኑ የሰዎች መሰረታዊ የሆኑ ጥያቄዎች አሉ። እነዚን ጥያቄዎች በምን መልኩ እናያለን፣ እናስተናግዳለን፣ መመለስ አለብን ነው የሚባለው እንጂ እነሱ በተቃራኒው ይህንን የህዝብ ጥያቄ ቀልብሰው በግድ ባስገዳጅ ለመግዛት ነው የሚፈልጉት። ሕዝብ ካልፈለገህ እኮ አልፈለገህም በግድ እኔ ብቻ አውቅልሃለሁ ሰራ እንዲህ ያሉ አስተያየቶችን የሰጡን ቢኖሩም በተቃራኒው ደግሞ የአዋጁ ጥቅም ላይ አስተያየቶቻቸውን ያጋሩንም አሉ። ኢዛና ዘአክሱም ቪው የሚል የፌስቡክ ስም ያለው ግለሰብ የህዝብ ሰላምና ደህንነት አደጋ ላይ በወደቀበት ወቅት የታወጀ አዋጅ በመሆኑ አስፈላጊነቱ ጥያቄ ውስጥ የሚገባ አይደለም ብለዋል። ሙሉጌታ ገብረ ጻድቅ በርሄ አዋጁ ተገቢ ቢሆንም በጅምላ መሆኑ እቃወማለሁ ካለ በኋላ ርብሻ ባለባቸው ክልሎች ለይቶ ማወጅ ሲገባው ሁላችንም በድፍን ታወጀብን ስልም አስተያየቱን አጋርቶናል።